ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር ከምሽቱ አንድ እስከ አንድ ተኩል በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ልዩ ዝግጅት አሁን ጀመረ። ሰላም፣ ጤና ይስጥልና አድማጮች፣ እንደምንላቸው ማምስታችኋል የማስተናገዳችሁ አዲስ አበበ ነኝ። ፕሮግራሙን ጽዮን ግርማ እየመራችልን ነው። እንደተለመደው ለሰዓቱ የተዘጋጁ ልዩ ልዩ መሰናዳዎች አሉን። በነገራችን ላይ ዛሬ ቀኑ አርብ ጥቅምት 12 2008 ዓ.ም ነው። በሶስት መደበኛ ዝግጅቶቻችን ማለትም በቀረቡ ዝግጅቶች ላይ ትንታኔ የምንሰጥበት ክፍል የሚከተለው ከዜናው በኋላ ነው። ቀዳሚው ግን የዓለም ዜና ነው። ጤና ይስጥልኝ እንደምናመሻችሁ ቆንጅት ታየ ነኝ። ናይጄሪያ ማይዱጉሪ ከተማ በሚገኝ መስጊድ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ አስራ ስምንት ሰዎች መገደላቸው ተዘግቧል። ዛሬ አርብ የማለዳ ጸሎት ላይ የደረሰው ፍንዳታ ወደ ሀያ የሚሆኑ ሌሎች ሰዎችን እንዳቆሰለም ተነግሯል። ጽንፈኛ እስላማዊው ቦኮ ሀራም እንቅስቃሴውን የጀመረበት ቦርኖ ክፍለ ሀገሯ ዋና ከተማ ማይዱጉሪ በተከታታይ እየደረሰ ባለው የቦንብ ጥቃት የዛሬው የፈነዳው ጂዳሪ ፖሎ በሚባል የከተማዋ አካባቢ ባለ መስጊድ መሆኑ ታውቋል። የደቡብ አፍሪካ ፖሊሶች ዛሬ አርብ የሀገሪቱ መንግስት ዋና መስሪያ ቤቶች በሚገኝበት አካባቢ ደጃፍ ላይ የተቃውሞ ሰልፍ ሲያደርጉ የነበሩ ተማሪዎችን በማስደንገጫ ፈንጂ እንዳባረሩ ተነገረ። በሺዎች የተቆጠሩ ተማሪዎች የዩኒቨርሲቲ ትምህርት ክፍያ እንዲጨምር የወጣውን እቅድ በመቃወም በፕሪቶሪያ በሚገኘው ዩኒየን ቢልዲንግስ ደጃፍ ተሰብስበው ነበር። የሀገሪቱ ፕሬዚደንት ጄኮብ ዙማ ቀውሱን ለማብረድ የተቃውሞ መሪዎቹንና የትምህርት ዘርፍ ባለስልጣኖቻቸውን ለየብቻ እንደሚያነጋግሩ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያው አቻቸው ሰርጌይ ላቭሮቭ ለሶሪያ የወደፊት እጣ የሚያግባባ አንድ መሰረት የሚገኝበትን መንገድ ለመፈለግ ቪየና ውስጥ ውይይት መጀመራቸው ታውቋል። ሁለቱ የውጭ ጉዳይ ሚኒስትሮች ወደ ውይይታቸው የእጅ ሰላምታ ተለዋውጠው የገቡ ሲሆን ለጋዜጠኞች ግን ምንም አስተያየት አልሰጡም። ሚስተር ኬሪና ላቭሮቭ የተባበሩት መንግስታት ድርጅት የቱርክና የሳኡዲ አረቢያን መልእክተኞች እንደሚያነጋግሩ ዜናው ጨምሮ አስታውቋል። እስራኤል በምስራቅ ኢየሩሳሌም ቅዱሳን ስፍራ ለጸሎት የሚገቡ ሙስሊሞች ላይ ለሳምንታት ጥላው የቆየችውን የእድሜ ገደብ ለመጀመሪያ ጊዜ ዛሬ አንስታለች። ሰሞኑን ሰዎች የተገደሉበት ሲገደሉበት የቆየውን ውጥረት ለማርገብ ሳይሆን አይቀርም እርምጃው የተወሰደው ተብሏል። እንደ አውሮፓውያን አቆጣጠር ካለፈው መስከረም ወር አጋማሽ ብጥብጥ ከተቀሰቀሰ ወዲህ በየሳምንቱ አርብ ሙስሊም ወጣት ወንዶች አላክሳ መስጊድ ግቢ እንዳይገቡ እስራኤል ከልክላ እንደነበረ የሚታወስ ነው። በመጨረሻም እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ ሁለት አመተ ምህረት ሊቢያ ቤንጋዚ ከተማ በሚገኘው የዩናይትድ ስቴትስ ቆንስላ በደረሰው ጥቃት ዙሪያ ትናንት ሐሙስ ለዩናይትድ ስቴትስ ምክር ቤት ኮሚቴ ቃል ሲሰጡ የቆዩት የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ዛሬ የፕሬዝደንታዊ ምርጫ ዘመቻቸውን ይቀጥላሉ። ትናንትና 11 ሰዓት በፈጀው ሸንጎ ሚስስ ክሊንተን በሪፑብሊካን ለሚመራው የምክር ቤቱ ኮሚቴ በሰጡት ቃል የዩናይትድ ስቴትሱን አምባሳደር ክሪስቶፈር ስቲቨንስን ጨምሮ አራት አሜሪካውያን በተገደሉበት ጥቃት ከእናንተ ከሁላችሁም በላይ እንቅልፍ አጥቼበታለሁ ብለዋቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለምሽቱ ያዘጋጀነው የመጀመሪያው ዘገባ እንደሚከተለው ነው። የዳዲሞስ ኢንተርቴንመንትና የፕሬስ ሥራዎች ድርጅትና በሥራ አስኪያጁ በግዛው ታዬ ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የእስራት ፍርድ ሰጥቷል። ፍርዱ በሌለበት የተላለፈበት ግዛውታዬ በበኩሉ ሲጀምርም ሆነ ሲጀመር ወይም ሆን ተብሎ የሕትመት ውጤቶቹን ለመዝጋት የታሰበ ነበር እና ያለ አግባብ የተመሠረተም ክስ ነው ይላል። ሰሎሞን አባታ ነው ያወያየው። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ስምንተኛ ወንጀል ችሎት በዳዲሞስ የኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ ግዛውታዬ ላይ ፍርዱን ትናንት ማሳለፉን ፋና ብሮድካስቲንግ ኮርፖሬት የሚባለው ተቋም ነው የዘገበው። በዘገባው መሰረት ድርጅቱም ሆነ ስራ አስኪያጁ ከ2003 ዓ.ም ጀምሮ ክሱ እስከተመሰረተበት ጊዜ ድረስ ለአምስት ተከታታይ ዓመታት ኦዲት አለመደረጋቸውን የፌዴራል የገቢዎችና ጉምሩክ መስሪያ ቤት አቃቤ ሕግ የከፈተው የክስ መዝገብ ይናገራል። ስለሆነም ድርጅቱም ሆነ ግለሰቡ ታክስ የማጭበርበር ተግባር ላይ እንደነበሩ የተጨማሪ እሴት ታክስና የገቢ ግብር መሰወራቸውን በዚህም ለመንግስት መግባት የነበረበትን ከ800 ብር በላይ ማሳጣታቸውን ክሱ እንደሚናገር ፋና ዘግቧል። አቃቤ ሕግ የሰውና የሰነድ ማስረጃዎችን ማቅረቡን ተከሳሹ ቀደም ሲልም አመፅ በማነሳሳትና መሰል የሽብርተኝነት ወንጀሎች ክስ ተመስርቶበት በ50 ሺህ ብር ዋስ ከተለቀቀ በኋላ መሰወሩንና የክስ ሂደቱ ተከሳሾቹ በሌሉበት እንዲቀጥል ፍርድ ቤት መወሰኑን ዘገባው አትቷል። ፍርድ ቤቱ ትናንት ረቡዕ ጥቅምት 10 2008 ዓ ም ባስቻለው ችሎት በድርጅቱ ላይ የ200 ሺህ ብር ቅጣት ሲጥል ስራ አስኪያጁ ግዛው ታየ በ18 ዓመት ጽኑ እስራትና በ100 ሺህ ብር የገንዘብ ክፍያ እንዲቀጣ ፈርዶበታል። ይህንን ዜና ይዤ ለግዛው ታየ ያለበት ደ ብዬ አግኝቼዋለሁ። ለመሆኑ ፍርዱን ሰምቶት ይሆን? አዎ፣ ትናንትና ሰማሁኝ። በነገራችን ላይ ክሱ መጀመሩንም ሂደቱንም አላቅም መከፍል ማላቅም ሲሆን ውሳኔውን ሰምቻለሁ። ትናንትና ምንም የሰማኸው ነገር አልነበረም? ከዚህ በፊት ምንም የሰማሁት ነገር የለም። የአንድ ተከሳች ጠፋ እኮ ቢያንስ በሚዲያም ይነገራላል። እስካሁን እንደሰማ ነው ግን ምንም የሚዲያም በሚዲያም የሰማሁት ነገር የለም። ከዚህ በፊትም በግብር ጉዳይ ማስጠንቀቂያ ስትል ማለትም ውሳኔ ብቻ ነው የሰማ ምን ይላል ክሱ? ተከሳሹ አመፅ በማነሳሳትና መሰለ ሽብርተኝነት ወንጀሎች ክስ ተመስርቶበት በ50 ሺህ ብር ዋስ ከተለቀቀ በኋላ ተሰውረዋል ይላል።

አስራ ሶስት ወቅት ትባል እንግዳ አይገባ ነበር። ለካ እዚህ ጋር የተዘጋጀ ነው ጥበብ ነበር ሌላ አሁን አረጋገጥ ነው አስራ ስምንት አመት ሲለሆን ለካ በሶስት አመቱ ከገባ በኋላ እዛው በአስራ ስምንት አመት እያዝ ነበር ማለት ነው። እንግዲህ ገሌ እንዳይገባኝ አሁን ለመሆኑ ድርጅቱ ለአምስት አመታት ኦዲት አልተደረገም የሚለው የአቃቢ ህግ ክስስ ምን ያህል የተጨበጠ ነው? ማስረጃስ አገኘሁ የሚለው ኬት ነው? አንደኛ ደረጃ ንግድ ፈቃድ አስወጥ እየሰራ የነበሩ ግለሰቦች ነው። ለዛውም ፒ ኤል ሲ ሆነ ማለት ነው። ፒ ኤል ሲ የሆነ ደግሞ ኃላፊነቱ የተወሰነ የግል ማህበር ማለት ነው። አዎ እንደዛ ስትሰራ

ግዛው ታየ፣ ቀደም ሲልም ለአመፅ በማነሳሳትና በሽብር ተከሶ በሐምሳ ሺህ ብር ዋስ ተለቆ እንደነበርና ከዚያም መሰወሩን የፋናው ዜና መጠቆሙን ቀደም ሲል አንስተናል። እኔ መጤቅስ አስኪያጅ ነኝ። ያ ሎሚ ማለት ነው። في <applause> يقولون تقول أومن الناس شيء يقول بس إيه كان بتركو إندهر الناس يأذون بقول لي أتحوسينا قبل ما يزبوسينا قبل ما يزبوسينا قبل ما يزبوسينا قبل ما يزبوسينا قبل ما يزبوسينا قبل ما يزبوسينا قبل ما يزبوسينا قبل ለአመት ማነሳሳት እንግዲህ እነሱ እንደዛ ካሰቡ የሚከራከላቸው አልችልም እያ ግን፣ መስራት ያለብንም የሠራ ነው። ዋና አዘጋጁ የተለየ ሰው ነበረ በዚያን ጊዜ፣ ይህ ሁሉም መቴት ዋና አዘጋጅ የተለየ ሰው ነው። ሰለሞን የተከሰሱ ስድስቱ ዋና አዘጋጅና ባቄድ የተለያዩ ሰዎች ናቸው። ለመሆኑ ምንድን ነበሩ እነዛ ጽሁፎች? ወይም አንድም ጽሁፍ ከሆነ ምንድን ነበረ? ለዚህን ያህል የማነሳሳትና የሽብር ወንጀል ተብሎ ክስ ያስመሰረ አንደኛ ጽሁፍ በተኳኝነቱ አቸ የማይገኝበት የሚዲያ መዳር ኢትዮጵያ ፕሬስን የተላለፈት ነው። ትርጉም ነው በነገራችን ላይ

የአሸባሪነት መጥፋቶችን ና እነ እስክንድር የታሰሩ በሙሉ አሸባሪዎች አይደሉም እስክንድር ፊቅር ነው የታሰረው የሚል ነው ሀሳብ ያለው ሶስተኛው ደግሞ ክስ ኢህአዴግ የሽብርተኝነት መመዘኛው ምንድን ነው የሚል ነው እሱም ስለ እነ አቡበከር ነው ስለ ሙስሊሙ ማህበረሰቦቹ ማለት ነው መመዘኛው ከፍ ያለ ሰው ህዝባል መደመጤ የቻለት በብዙም ተጠፋሉ ነው አንድ በእስክንድር አንድ በሙስሊሞች ጉዳይ በእነ አቡበከር አንድ ደግሞ በፕሬስ ጉዳይ የተከሰሱ ታስረ ነበር ተከስሼ በዋስወጣውን ፍሬት አልገባሁኝ ወደ ዋስና ሃምሳ ሺህ ብር ተባለ በዋስወጣውን በአንድ ወር ከአስራ አምስት ቀን ውስጥ የፈረዱብኝ ግን ነገራችን የዚህ ያለ ነገር ነገር ግን በተጻፉ ጽሁፎች ሁሉ አምንባቸዋለሁ። የጻፉ የተጻፉ ጽሁፎች አምንባቸዋለሁ። መታየቅ ካለብኝ ለመታየቅ ቅሬታ የለኝም እንደው አለን የሚሉትን ህግን ለምን አይፈጽሙትም ለምን አይተገብሩትም በሚለው እንጂ በተጻፉ ጽሁፎች በሁሉ ሁሉ አምንበታለሁ። እንግዲህ አሁን በአንተ ላይ የአስራ ስምንት ዓመት ጽኑ እስራትና የመቶ ሺህ ብር ቅጣት በዳዲሞስ የኢንተርቴንመንት እና የፕሬስ ስራዎች ድርጅት ላይ የሁለት መቶ ሺህ ብር ቅጣት ተፈርዷል። ምንድን ነው የምታስበው? ግዛው ሰለሞን፣ ምን መሰለህ፣ እዚህ ጋ የሚገርመኝ ነገር የዛሬ ዓመት ዳሪሞት የተፈጥሬ ስራዎች ግዛው ግዛ ሶስት አመት ከተወሱ እንዲታገድ አልቋል። ተወሱ ነው ምን ግዛት የለው ምክንያቱ ተወሷል። የዛሬ አመት ድርጅት እንዲታገድ ተደርጓል። አሁን የታገደ ድርጅት የተወረሰ ድርጅት እንዲ ነ ሁለት መቶ ሺ ብር አምጣ መስረው እዛ በኩ ከአመት ቤት ጉዳዩ አልኳል። እዛ ጋር እኔ ምን ማለት እንደሆነ ራሱ አይገ አይናገቡ የስራቱ ዝርክክነት ነው የምታየው። አይከታተሉም። ሚዲያው ራሱ አይከታተሉም። ሁለት መቶ ሺ የተዘጋ የዛሬ አመት የተዘጋ ድርጅት አሁን ሁለት መቶ ሺ ከፍላል እንዴ ታግበው የባንክ አካውንት ተዘግቶ ምን ተብሎ ያለቀ ድርጅት እንዴት ነው ሁለት መቶ ለምንሽ የሚከፍለው? ስለዚህ እኔ ምን ይሰማል። ስለዚህ ያው ማለት አይገባኝም ነው ምንም አይገባኝም ነው እዛ ጋር የዛሬ አመት ተፈርዷል። የዛሬ አመት ተወስኗል። ተነጥቋል። ቢሮ ታሽጓል። አካውንት ተዘግቷል። ባቢቤቸውን ሸሽተው ወጥተዋል። ከዚህ በኋላ ሁለት መቶ ሺ ወይ ሶስት መቶ ሺህ ያለብህ አስራ ስምንት አመት ምና ማለት ምን ማለት ነው? እንዴት በዚህ አስተያየት መስከት ይቻላል? እነሱ ምንም እየሰሩ ለማያውቁ ነገር። ለመሆኑ ወደ ሀገር የመመለስ አሰባለህ ግዛው? ወላ ቤት አምላክ አረ እንደውም አሳቤ ለኝ እንዴት ሀያ አንድ አመት ነው የተፈረደብኝ። ሀያ አንድ አመት ማለት እሱም ኢህአዴግ ኖራል ብሎ ማሰቡ እራሱ ደስ ይላል። ሀያ አንድ ተስፋ ይሰጣል። እሱ ኖራለሁ ካለ የምንደምንመለካለ አሁን ባለህበት አካባቢ ስጋት የለህም እንዴ? በጣም አለ እ ስጋትና በጣም አለ። ምንድን ነው የስጋት ምንጭ? አያንን የሚባል አያ የተባለ ድርጅት ነው እንግዲህ ትላንትናና ዛሬ የፈረደውን እንኳን አንጻት ነው ማይፈርሰው አያ ለምን ጫልፋል ይላል አንድ አንዳርጋቸውን ቀልድ ደግሞ አፍሮ ታይምስ እንዳልኩ በእኔ ናይቶ ማስነገር አልነገርኩ እና እዛ ላይ ስለ አንዳርጋቸው ጽጌ በጣም ፈርተን ነበር። እንግዲህ አንዳርጋቸው ጽጌን እንደግማለን ብለው ካሰቡ አላውቅም። በጣም ዜናሉ እዛ ግን ምታያቱ ዝረከፍናቸውን ነው የምታየ አለቃው ማ እንዲሆን እንኳ ማታቅበት እና ያስፈራራሉ ይሰጣሉ። ያው እና መቻል ነው ማለት ምን ታደርጋለህ። ግዛው በሚያውቃቸው አካባቢዎች መሰል ክሶችና ፍርዶችን በመፍራት የተሳደዱ ከአርባ በላይ ኢትዮጵያውያን ጋዜጠኞች በከባድ ችግርና በረሀብ እየተንገላቱ እንደሚገኙ ግዛው አጫውቶኛል። የቀድሞ የቦትስዋና ፕሬዚዳንት ፎስተስ ሞዬ የደቡብ ሱዳን የሰላም ስምምነት መተግበሩን የሚከታተለውን ኮሚሽን በሊቀመንበርነት መሾማቸው እንዳስታወስ ዩናይትድ ስቴትስ አስታውቃለች። ደቡብ ሱዳናውያን ዓለም አቀፍ ማኅበረሰብ ለተሿሚው ሊቀመንበር ትብብር እንዲያደርጉላቸው የኢጋድ ዋና አደራዳሪ አምባሳደር ስዩም መስፍን ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ባለፈው ነሐሴ መጨረሻ የተፈረመውን የደቡብ ሱዳን የሰላም ስምምነት ወደ ተግባር ለመለወጥ እንቅስቃሴዎች ቀጥለዋል። የዚህን ስምምነት የትግበራ ሂደት የሚቆጣጠረው ኮሚሽንም ሊቀመንበር ተሹሞለታል። የጋራ ክትትልና የግምገማ ኮሚሽን ለሚባለው ለዚሁ አካል በሊቀመንበርነት የተሾሙትን ሰው በይፋ ያስታወቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ናቸው። በደቡብ ሱዳን ሪፐብሊክ ያለውን ግጭት ለማስቆም የተያዘው የስምምነት ሰነድ ላይ ሁለት ጠቃሚ ነገሮች አሉ። እነርሱም የጋራ የክትትልና የግምገማ ኮሚሽን፣ የተኩስ አቁምና የሽግግር የጸጥታ መዋቅር ክትትል ናቸው። በዚህ መሰረት የኢጋድ አባል አገራት መሪዎች ካደረጉት ውይይት በኋላ እጅግ ከተከበሩ የአፍሪካ መሪዎች አንዱ የሆኑትን የቀድሞ የቦትስዋና ፕሬዚዳንት ፌስተስ ሞሃየን የምክትል ኮሚሽኑን እንዲመሩ ሾሟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይህንኑ ተከትሎ ባወጣው መግለጫ የፕሬዝዳንት ፌስተስ ሞዬን ሹመት በደስታ እንደተቀበለው አመልክቷል። ፕሬዚዳንቱ ጉልህ የስኬት ሰው መሆናቸውን ያስታወሰው መግለጫው ዓለም አቀፍ ባለሙያዎች ያሉበትን ቡድን በመምራት የደቡብ ሱዳን ስምምነት መተግበሩን ይከታተላሉ ብሏል። ዩናይትድ ስቴትስም ከእርሳቸውና ከሌሎች ዓለም አቀፍ አጋሮች ጋር በቅርበት ትሰራለች ሲል አስታውቋል። ትናንት በተከፈተው የጸጥታ ስብሰባ ላይ የተናገሩት ዋነኛው የኢጋድ አደራዳሪ አምባሳደር ስዩ መስፍንም እንደዚህ አይነት ድጋፍ ለፕሬዝዳንቱ እንዲደረግ ጥሪ አቅርበዋል። የሰነዱ ዋነኛ ፈራሚዎች፣ ጉዳዩ የሚመለከታቸው ሌሎች አካላት፣ የደቡብ ሱዳን ህዝብና የዓለም አቀፉ ማህበረሰብ ለጋራ የክትትልና ግምገማ ኮሚሽኑ ሊቀመንበር አስፈላጊውን ድጋፍ እንደሚያደርጉ ከልብ የመነጨ እምነቴ ነው። ኃላፊነታቸውን በብቃት እንዲወጡ ለማስቻል ሁሉም የደቡብ ሱዳን ወገኖች ይህንን ዕድል በመጠቀም ግጭቱን እንዲያስቆሙም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመግለጫው ጠይቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኬንያ የባህር ዳርቻ በሀገር ማስጎብኘት ስራ የተሰማሩ ሰዎች ዩናይትድ ስቴትስ በአብዛኛው የጠረፉ አካባቢዎች ላይ ጥላ የቆየችውን የጉዞ እገዳ ለማንሳት የደረስበት ውሳኔ አስደስቷቸዋል። እገዳው የዩናይትድ ስቴትስ መንግሥት ሠራተኞች ጠረፉን እንዳይጎበኙ ይከለክላል። በተመሳሳይ የአገር ጎብኚዎችም ወደ አካባቢው እንዳይሄዱ ይመክራል። የአሜሪካ ድምፁ ጂል ክሬግ ከናይሮቢ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል። የኬንያ ባህር ዳርቻ የተዋቡ መዝናኛዎች አሉት። ምርጥ ምግቦች ይስተናገዱበታል። ማረፊያ ቤቶቹ ግሩም ሲሆኑ የአየር ጠባዩም ተስማሚ ነው። ሆኖም የነውጠኛው የአልሻባብ ቡድን ጥቃቶችና የወንጀል ስጋቶች የአካባቢውን የቱሪዝም አገልግሎት ባያሌ ጎድተዋል። አሁን ግን ዩናይትድ ስቴትስ ከማሊንዲ ከተማ ጀምሮ ወደ ታች ኬንያ ከታንዛኒያ ጋር እስከምትዋሰንበት ድንበር አቅራቢያ ድረስ በአብዛኛው የባህሩ ዳርቻ የጉዞ እገዳውን አንስታለች። እገዳው አሁንም እንዳለ እንዲቆይ የተደረገው ግን ወደ ላሙ ደሴት በሚደረገው ጉዞ ላይ ነው። የላሙ ደሴት በሕንድ ውቅያኖስ ላይ የሚገኝ ሲሆን ሌላ ምርጥ የቱሪስት መስህብ ነው። ስለ ጉዞ ወገዳ መነሳት በኬንያ ናይሮቢ የዩናይትድ ስቴትስ ኤምበሲ የፕሬስ አታሸዋ ቲፈኒ ማክግሪፍ ያስረዳሉ። እገዳውን ያነሳንበት ምክንያት አለ። አሁንም በመላ ኬንያ የሽብርና የወንጀል ስጋቶች ያሉ ቢሆንም ከማሊንዲ በስተደቡብ ባለው የባህር ዳርቻ አካባቢ የኬንያ መንግሥት በወሰዳቸው አዎንታዊ እርምጃዎች ምክንያት ጸጥታው በጣም ተሻሽሏል። እገዳው መደረግ ምክንያት የሆኑት ችግሮች በአሁኑ ጊዜ የሉም። ብሪታንያም በዚያው አካባቢ ጥላ የቆየችውን የጉዞ እገዳ ባለፈው አመት ሰኔ ማንሳቷ አይዘነጋም። የኬንያ ቱሪዝም ፌዴሬሽን ዋና ሥራ አስኪያጅ ሱዛን ኦንጌሎ ከዚህ የተሻለ ያስደሰታቸው ነገር እንደሌለ ተናግረዋል። ስለ ሁኔታው ላስረዳችሁ። የተደረሱት ውሳኔዎች የአካባቢውን ምጣኔ ሀብት በጣም ያሳድጋሉ። ምክንያቱም ካለፈው አመት ሰኔ ወር በፊት ያለውን ሁኔታ ብናይ በባህሩ ዳርቻ የነበረው የቱሪዝም እንቅስቃሴ ፈጽሞ የሞተ ነበር። ሰኔ ላይ ብሪታንያ የጉዞ ገዳዋን አነሳች። አሁን ደግሞ ዩናይትድ ስቴትስ ተመሳሳይ እርምጃ ወሰደች። በመሆኑም የሀገር ጎብኚዎችን በብዛት ወደ አካባቢው ይመልስልናል። ወንጌሎ እንደሚሉት የባህር ዳርቻውን አካባቢ ምጣኔ ሀብት የሚያንቀሳቅሰው ሞተር ቱሪዝም ነው። የባህር ጠረፉን አካባቢ ምጣኔ ሀብት በከፍተኛ ደረጃ የሚደግፈው ቱሪዝም ነው ማለት እችላለሁ። በምንም አይነት ከሌላ ነገር ጋር ማወዳደር አይቻልም። ከሁሉ አስቀድሞ የዩናይትድ ስቴትስ የጉዞ እገዳ በቅድሚያ የጎዳው በይፋ ወደ አካባቢው መሄድ የተከለከሉትን የአሜሪካ መንግሥት ሠራተኞች ነው። ሀገር አስጎብኚዎች የሚሉት ግን እገዳው ቱሪስቶችንም አስበርግጓል ምክንያቱም በጉብኝት ላይ ባሉ ጊዜ የሚገዙትን የደህንነት ዋስትና ማግኘት ባለመቻላቸው ነው ይላሉ ሞሐመድ ኦማር። ከሞምባሳ ደቡብ ዲያኒ ያለውን ሌፐርድ ሬዞርት እንድ ስፓ የተሰኘውን የመዝናኛ ስፍራ ያስተዳድራሉ። ነገሩ ምን መሰላችሁ? አብዛኛው የዓለም ሕዝብ የሚያየው እንግሊዝ እና አሜሪካ የሚወስዷቸውን እርምጃዎች ነው። ምንም እንኳ ብዙ ሀገሮች የጉዞ እገዳ ባይኖራቸውም እነዚህ ሁለቱ የዓለም መንግስታት የሚወስዷቸውን እርምጃዎች በመከታተል ራሳቸው ድምዳሜ ላይ ይደርሳሉ። አንድ የሌላ የዲያኔ ሆቴል ሥራ አስኪያጅ ሲናገሩ ደግሞ በአካባቢው የጸጥታ ጥበቃ ችግር አለ በሚልና አብዛኞቹ የውጭ ሀገር ዲፕሎማቶችና የተባበሩት መንግሥታት ድርጅት ሠራተኞች የጉዞው እገዳ የተመለከታቸው በመሆኑ ንግዳቸው በከፍተኛ ደረጃ መክሰሩን አስረድተዋል። ባለፉት 18 ወራት ብቻ ንግዳቸው 80 በመቶ መቀነሱንም ተናግረዋል። ምንም እንኳ ይፋ የጉዞው እገዳው ቢነሳም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዜጎቹ በኬንያ የሚያደርጉት ጉብኝት አደጋ ያለው መሆኑን የመከረበት ማስጠንቀቂያ ግን እንዳለ ነው። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሪፐብሊካኖቹ በሚመራው የመወሰኛው ምክር ቤት ምርመራ ኮሚቴ ፊት ቀርበው ቃላቸውን እየሰጡ ናቸው። ምርመራው በቤንጋዚ ሊቢያ ከዩናይትድ ስቴትሱ አምባሳደር ግድያ ጋር የተያዘ መሆኑም ታውቋል። አምባሳደር ክሪስቶፈር ስቲቨንስ እና ሌሎች ሶስት አሜሪካውያን ዲፕሎማት የተገደሉት ሚስ ክሊንተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በነበሩበት ጊዜ መሆኑ ይታወቃል። የመርማሪው ኮሚቴ ስራ ፖለቲካዊ አንደምታ እንዳለው ግልጥ ነው። ለምን ሚስስ ክሊንተን በመካሄድ ላይ ባለው ፕሬዚዳንታዊ ምርጫ በተለይ በዲሞክራቲክ ፓርቲው መካከል ቀዳሚዋ እጩ ተወዳዳሪ ናቸውና። ሊቀመንበሩ ትሬ ጎዴ በረዥሙ የመግቢያ ንግግራቸው ላይ እንዳስቀመጡት ይህ ምርመራ ከተዚህ ቀደሞቹ የተለየና ከፍተኛ ግምትም የሚሰጠው ሆኗል። ከዚህም ሌላ እንደ አውሮፓ አቆጣጠር ባለፈው መጋቢት ወር 2015 ዓ.ም ይፋ የወጣውንና ለወራት ያህል ያወያየውን የሚስስ ክሊንተንን የኢሜይል ውዝግብ አብረው ጠቅሰውታል። ይህም በውጭ ጉዳይ ሚኒስትርነታቸው ወቅት ማለትም ከፍተኛዋ የአሜሪካ ዲፕሎማት ሳሉ የግል ኢሜይል ሰርቨር ወይም ልዩ የኢሜይል ማደራጃ ኮምፒውተር ተጠቅመዋል የሚል ነው። ማዳም ውጭ ጉዳይ ሚኒስትር አንድም የዚህ ኮሚቴ አባል እርስዎንም ሆነ የእርስዎን የኢሜል መልእክት ሊመረምር የፈረመ የለም። የኮሚቴ አባልነቱን የፈረምነው ለመመርመርና አገራችን ወክለው እዚያ አደገኛ አገር ውስጥ ሕይወታቸውን ያጡትን ሰዎች ለማክበር ነው ነው ያሉት። ነገር ግን የኮሚቴው ከፍተኛ የዲሞክራቲክ አባል የሆኑት ኤልያ ከሚንግስ በንግግራቸው የፓነሉን ማለትም የምርመራ ወይም የውይይቱን ሂደት በጽኑ ተቃውመዋል። በቁጣ የሰነዘሩት ቃልም ከዚህ ቀደም በሁለት የተለያዩ ምክር ቤቱ ምርመራዎች የተደረጉበት ነገር አሁን ደግሞ ተመሳሳይ መረጃዎችን በመያዝ ተደጋጋሚ ፓነል ማካሄድ የግብር ከፋውን ሕዝብ ገንዘብ መጫዋቻ እንደማድረግ ይቆጠራል የሚል ነው። ያለፉት ምርመራዎች ሁሉና በወገንተኝነት ስም የማጥፋት እንዳለ ሆኖ የተሰዉ ወገኖቻችንን ለማክበርና አሁንም አገራችንን ወክለው በየአገሩ የሚያገለግሉትን ወገኖች ለመርዳት ነው እዚህ የተገኘውት። ለዚህ ኮሚቴ አባላት የማቀርበው ጥያቄ ለራሴ የማቀርበው ነው። ይኸውም የአሜሪካ ህዝብ ለጣለብን ኃላፊነት ብቁ ሆነን እንገኝ የሚል ነው። ህዝቡ፣ እንድንመራው ከስህተታችን እንድንማርና ወገንተኝነትን ትተን ለሁሉም እኩል መሪዎች እንድንሆን ነው የሚፈልገው። ሚስ ክሊንተን ጭምር ዲሞክራቶች ቀደም ብሎ በዚህ ወር መግቢያ በተወካዮች ምክር ቤት የብዙሃን መሪ ኬቪን ማካርቲ ፎክስ በተባለ የቴሌቪዥን ፕሮግራም ላይ የተናገሩትን ልብ ብለዋል። ማካርቲ ሪፐብሊካውያን ልዩ መርማሪ ኮሚቴ ከመሠረቱ ወዲህ ወይ ከተመሠረተ ወዲህ ህዝብ ምስስ ክሊንተን ያለው ድጋፍ ዝቅ ማለቱን ተናግረዋል። የሆነ ሆኖ ባለፈው ሳምንት በዲሞክራት እጩ ተወዳዳሮች መካከል ክርክር ከተካሄደ በኋላ የምስስ ክሊንተን በህዝብ ተወዳጅነት በጣም ከፍ ብሏል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን በምርጫው እንደማይሳተፉ ትናንት መናገራቸው እኛም በዜናችን መግለጻችን ደግሞ ለክሊንተን የበለጠ እድል እንደሚከፍት ይታመናል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከሰኞ እስከ ዛሬ ዓርብ በአንድ ሰዓት እስከ አንድ ተኩል የሚያዘጋጀውን ፕሮግራም እዚህ ላይ ያበቃ። ሰኞ በተመሳሳይ ፕሮግራም እስከምንገናኝ ደህና አምሹ። በሦስት ሰዓት መደበኛ ፕሮግራማችን ግን ይቀጥላል። ያኔ እንገናኝ። ሰላም